በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችው ዛሬ ቀኑ ረቡዕ ግንቦት 21 2011 ነው። አብራችሁን አምሹና ቀጣዮቹን ጥንቅሮች እንድትሰሙ ይሁን። በቄለም ወለጋ ሙጊ ውስጥ በኦነግ ሸኔ የኦሮሞ ነጻነት ሸማቂዎችና በመንግሥት ወታደሮች መካከል በተፈጠረ ግጭት የሰዎች ሕይወት ጠፍቷል። ከቤት ወጥቶ ወደ ስራ እየሄደ ነበር። የመከላከያ ሰራዊት አባላቱ ተኩስ ከፈቱ። በጭካኔ ነበር። በጩቤ አንጀቱ ላይ ወጉት። ከዛ እግሩ ላይም በጥይት መቱት። ጎኑ ላይም መተውታል። ሕይወቱም እዛው ነው ያለፈው። ታላቅ ወንድሜ የተገደሉ የሚሉ ነዋሪን ነው የሰማ ናቸው። ሙሉ ዘገባውን ከአጭር ቆይታ በኋላ ይዘን እንመለሳለን። የፌዴሬሽን የክልልና የከተማ ምክር ቤቶች መቀሌ ላይ ትናንት መክረዋል። ህገ መንግስቱና ፌዴራል ስርዓቱን ወደ አደጋ የወደቀበት ዋና ምክንያት የፌዴሬሽን ተቋም ምክንያት አደለም። ዋናው ምክንያት የፖለቲካ ብልሽት ነው። አሁንም መስተካከል ያለበት ፖለቲካ ሆኖ መስተካከል ያለበት። የፌዴሬሽን ምክር ቤት አፈ ጉባኤ ኪሪያ መሐመድ ናቸው። ከጠቅላይ ሚኒስትር አብይ አህመድ ጋር የተደረገ ቀጣይ ክፍል ቆይታን ጨምሮ ሌሎች ጥንቅሮችም ተሰንቀዋል ለዛሬ ምሽት የኔ ስም ሀብታሙ ስይም ነው። መሰናደው ጋቢና ቪኦኤ በቅድሚያ የዓለምን ውሎና አዳር የሚነግሩንን ዜናዎች እናሰማችኋል። ልዩ መርማሪ ሮበርት ሙለር ስራቸውን ካጠናቀቁ በኋላ ዛሬ በሰጡት የመጀመሪያ መግለጫ ከሀገሪቱ የፍርድ ሚኒስተር በተሰጣቸው መመሪያ መሠረት ፕሬዚዳንት ዶናልድ ትራምፕን በወንጀል መክሰስ መሥሪያ ቤታቸው ሊያስበው የማይችል ነገር ነበር ብለዋል። የሮበርት ሞለር ልዩ መስሪያ ቤት ከሶስት ዓመታት በፊት በዩናይትድ ስቴትስ በተካሄደው የምርጫ ዘመቻ የሩሲያ እጅ መግባትን አስመልክቶ ለ22 ወራት ያክል ምርመራ ሲያካሄድ መቆየቱ የሚታወቅ ነው። ሞለር የምርመራውን ሂደት ባለፈው መጋቢት ወር ሲያጠናቅቁ በዶናልድ ትራምፕ የምርጫ ዘመቻና በሞስኮ መካከል የመመሳጠር ተግባር መፈጸሙን የሚያረጋግጥ ማስረጃ አልተገኘም ብለዋል። አምነስቲ ኢንተርናሽናል የተባለው የሰባዊ መብት ተሟጋች ድርጅት የማይነማረው ወታደራዊ ኃይል በሰሜን ምስራቅ ራሂን ክፍለ ግዛት አዲስ የጭካኔ ተግባሮችን እየፈጸመ ነው ሲል ከሷል። ሁለት ዓመታት ካልሞላ ጊዜ በፊትም በዛው ቦታ በሮሂንጋ ሙስሊሞች ላይ አስከፊ ጉዳት አድርሶ ነበር ይላል አምነስቲ። የክፍለ ግዛቱ የቡድሃ እምነት ተከታዮች የውስጥ አስተዳደር መብት እንዲከበር የሚንቀሳቀሱት የአራካን አማጽያን ቡድንን ለመውጋት ወታደራዊው ኃይል በብዙ ሺህ የሚቆጠሩ ወታደሮችን ወደ ራህ ልኳል። የሰብአዊ መብት ተሟጋቹ ድርጅት ዛሬ በወጣው ዘገባ የማይናማር ወታደሮች ፈጽሟቸው ያላቸውን የጦርነት ወንጀሎች ዘርዝረዋል። በተባበረው የአረብ ኤምሬቶች የባህር ጠረፍ በያዝነው ወር በነዳጅ ዘይት ተሸካሚ መርከቦች ላይ ለተፈጸመው ጥቃት ተጠያቂዋ ኢራን መሆኗን ከሞላ ጎደል በእርግጠኝነት ለመናገር ይቻላል ሲሉ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን ዛሬ ተናግረዋል። ቦልተን አቡ ዳቢን በጎበኙበት ወቅት ለጋዜጠኞች ሲናገሩ ለክስ ያቀረቡት ማስረጃ የለም፣ ሆኖም ነዳጅ ዘይት የጫኑት መርከቦች በባሕር ኃይል ፈንጂ እንደተመቱ ገልጸዋል። ቦልተን አቡዳቢን የጎበኙት ጠቃሚና ወቅታዊ በሆኑ ቀጠናዊ የጸጥታ ጉዳዮች ለመምከር ነው ብለዋል። የኦነግ ሸኔ የኦሮሞ ነጻነት ሸማቂዎች ባለፈው ሰኞ ሙጊ ውስጥ የእጅ ቦምብ ወርውረው ስድስት ሰዎች ገደሉ ሲሉ የቄለም ወለጋ ኦሮሞ ዲሞክራሲያዊ ፓርቲ ሕዝብ ግንኙነት ኃላፊ ተናግረዋል። የሸማቂዎቹ የምዕራብ ዞን ቃል አቀባይ በበኩሉ ባደረግነው ውጊያ ሽንፈት የደረሰባቸው የመንግሥት ወታደሮች ናቸው ወደ ከተማዋ በመመለስ ሰላማዊ ሰዎችን የገደሉ ሲሉ አስተባብለዋል። ናከሩ መልካ ተጨማሪውን ይዟል። በአንፊሎ ሙጊ ከተማ ታላቅ ወንድሜ የተገደለብኝ የሚል ስሙ እንዳይጠቀስ የጠየቀ ግለሰብ ባለፈው ሰኞ ከምሳ ሰዓት በኋላ ተፈጠረ ያለውን ያብራራል። ከቤት ወጥቶ ወደ ስራ እየሄደ ነበር የመከላከያ ሰራዊት አባላቱ ተኩስ ከፈቱ። በጭካኔ ነበር። በጩቤ አንጀቱ ላይ ወጉት። ከዛ እግሩ ላይም በጥይት መቱት። ጎኑ ላይም መተውታል። ሕይወቱም እዛው ነው ያለፈው። ወንድሜ ከሸማቂዎቹ ጋር ምንም አይነት ግንኙነት የለውም። በጉልበት ስራ ቤተሰቡን ለመርዳት የሚለፋ ሰው ነው ሲልም ተናግሯል። ሌላው በሸማቂዎችና መንግስት ታጣቂዎች መካከል ከሙጊ ሀያ ደቂቃ ያህል የእግር ጉዞ የሚያስኬድ ቦታ ላይ ነው የተኩስ ልውውጡና የቦምብ ፍንዳታ የነበረው ይላል የአይን እማኝ ገብሬ ዲንቃ። ስድስት ሰዎች የተገደሉት ግን በሙጊ ከተማ ውስጥ ነው ብሏል። በዛው ቀን ግድያው ከመፈጸሙ ቀደም ብሎ ቄራ የሚባል ቦታ ላይ በመከላከያ ሰራዊት አባላት እና የኦሮሞ ነፃነት ሸማቂዎች መካከል የተኩስ ልውውጥ ተደርጎ ነበረ። ሰዎቹ የተገደሉበት ቦታ ግን ሙጊ ዜሮ አንድ ቀበሌ ውስጥ ነው። የሞቱ ሰዎችም የኑስ አብደላ በንግድ ስራ በትናንት መሰናዶ የአሜሪካ ድምፅ ራዲዮ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረገውን ቆይታ አስደምጠናችሁ ነበረ። ለዛሬ ቀጣዩን ክፍል እናቀርብላችኋለን። ባልደረባችን እስክንድር ፍሬው በለውጡ ተደስቶ ወደ አደባባይ የወጣው ድጋፉን የሰጠው ሕዝብ በተለይ ከኢህአዴግ ውጭ የሆነው በለውጡ ሂደት እንዲሳተፍ መድረኮች አልተመቻቹለትም የሚል ቅሬታ እንዳለ በመጥቀስ አስተያየታቸው እንዲሰጡ ጠይቋቸው ነበር። የቆመው የጠቅላይ ሚኒስትር አብይ መልስ እንደሚከተለው ይቀጥላል። መጀመሪያ ለውጥን የምናይበት መነጽር የሚመሳሰል መሆን አለበት። በቀላል ምሳሌ ለማስረዳት በሰርግ እንውሰደው ባል ሚስት ሊጋቡ ሰርግ ሲሰርጉ ብዙ ዘመድ፣ ጎረቤት፣ ወዳጅ ከሰርጉ በፊት በጣም ብዙ ሽርጉዶች አሉ፣ ምግብ ማዘጋጀቶች አሉ፣ ብዙ ግርግሮች አሉ። የዕለት ሁለት በተቻለ መጠን ሰዎች ለብሰው አጊጠው ሰርጉን ያደምቁታል። ከሰርጉ ማግስት በኋላ ግን ያን ትዳር የማጽናት የማቆየት ጉዳይ ሜይንሊ የተጋቢዎቹ ከዛም ያለፈ እንደሆነ የሚዜዎችና የቅርብ ሰዎች ጉዳይ ይሆናል። ለውጥ በሚመጣበት ሰዓት ያየኸው ግርግር፣ ያየው ድጋፍ፣ ያየኸው ነገር ይዘልቅ አልብለህ ማሰብ የሚቻለው ሜይንሊ ለውጡን የመራው ኃይል የሚያዘልቅ መሰረታዊ ስራ ከሰራ ብቻ ነው። ተጋቢዎቹ ትዳራቸው አምስት አመት አስር አመት እንዲቆይ የነሱ ስራ ነው ትዳሩን የመገንባት በዚያ ውስጥ የሚገጥማቸውን ፈተና መቋቋም። ሁልጊዜ ችግር ሲገጥማቸው የሰርጋችንለት ልብሳችን ያምር ነበር፣ የሰርጋችንለት ብዙ ሰው ነበር ማለት አይችሉም። ሲታመሙ ወይም ሚስት ስትወልድ ያን የሚያክል ቁጥር ያለው ግርግር ላይኖር ይችላል። ነገር ግን ትዳሩ ጸንቶ ፈተናዎችን አልፎ 5፣ 10፣ 15፣ 20 ሲቆይ ወይም ወልደው ሲድሩ ያ ግርግር ተመልሶ ሊመጣ ይችላል። ወይም አስረኛ ሀያኛ አምሳኛ ዓመት ሲያከብሩ ያንን ድግስ መልሶ ማየት ይችላሉ። ከለውጥ በኋላ የለውጡን መሰረታዊ ሚስጢር ማጽናት ሲቻል ድጋፉ ይቀጥላል። ተሳትፎም በየሌሩ ይለያያል። መጀመሪያ ላይ ለውጥ እና ምጣ ብለህ የምታሳተፈውን ሰው ተቋማዊ ለውጥ በምታመጣበት ሰዓት ፕሮፌሽናል ሰዎች ትፈልጋለህ። ማንበብ ልምድ መውሰድ ትፈልጋለህ። ከዚህ አንጻር ብዙ ወገኖች ሀሳብ እየሰጡ እየመከሩ ያሉበት ለውጥ ነው። ብዙዎች ጽሁፍ ይልካሉ። አንዳንዶች በጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ በየወሩ በምናዘጋጀው የምክክር መድረክ ብዙ ምሁራን ሀሳብ ይሰጣሉ። በኢሲኤም ሁላችሁም እንደምታውቁት በርካታ መድረኮች በተለያዩ ቶፒክ ይዘጋጃል። በዚያ ሁኔታ ነው ሀሳብ የሚሸመተው። የተሸመተው ሀሳብ የደረጃና የፖሊስ ሰነድ ሆኖ ተቋማት ያን ሀሳብ በወጉ እንዲገነዘቡ ማድረግ ሲቻል የየዕለት ልምምድ ይሆናል። ከዚያም ባሻገር ከኢህአዴግ ጎራ ውጭ ያሉ ሰዎች በአንዳንድ የኃላፊነት ቦታ በአምባሳደርነት፣ በምርጫ ቦርድ፣ በፍርድ ቤት ከዚህ ቀደም ከነበረው ወጣ ያሉ ጉዳዮች ታይተዋል። ከዚያ የዘለለ ማስፋት ያስፈልጋል። ምክንያቱም ኢትዮጵያ ውስጥ የሚያውቁ እና ያሰቡትን የሚናገሩ የሚናገሩትን የሚያደርጉ ሰዎች ውስን ስለሆኑ እነዚህን ሳናንጠባጥብ በፖለቲካ ጎራሳን ከፋፍል መጠቀም አለብን። ፕሮፌሽናል የሚለው ሀሳብ ተገቢ ነው። ዩኒቨርሲቲ ቦርዶች ላይ አብዛኛውም የተቃዋሚ ፓርቲ አመራሮች፣ ምሁራን፣ ግለሰቦች ይሳተፋሉ። ነቀስቅስ እያል ብዙዎቹን የሚያሳትፍ መንገድ ይሄን ነው። ከዚያ በላይ ግን ተሳትፎ የሚገለጸው በቀጥታ ስልጣን በመያዝ ብቻ አይደለም፣ በውይይት ነው። በዚህ ዓመት ውስጥ በሁሉም ክልል ሰፋፊ ውይይት ከተለያዩ ማህበረሰብ ክፍሎች ጋር አድርገናል። ምሬታቸውን፣ ጥያቄዎቻቸውን፣ ሀሳባቸውን ሰምተናል። ያንን እንደ ግብአት ወስደን ነው ስራ የምንሰራው። በመደመጥ መሳተፍ ይቻላል። በጽሁፍ ሀሳብን በመግለጽ መደመጥ ይቻላል። አልፎ አልፎ ደግሞ ሙሉ በሙሉ ሙሉ ጊዜ ሰጥተው በመስራት መደመጥ ይቻላል። እና በአንድ በኩል ፍጥነቱ በሌላ መስክ በታየው ልክ አይደለም ከሚል አንጻር ኮሜንቱን ማየት ይቻላል። በሌላ መንገድ ግን ለውጡንም በዚያው ልክ ማየት ተገቢ ይመስለኛል። ለውጡ ኢህአዴግ መር ብቻ ሆኖ መቀጠል እንዳልነበረበት ለሚያስቡ ወገኖች ስ ምንድን ነው ምላሽዎት? ለውጡ ኢህአዴግ መር ብቻ መሆን የለበትም የሚባለው ከምን አንጻር ነው? እንግዲህ ኢህአዴግ መር ነው ወይ ይሄ ለውጥ? ኢህአዴግም ህዝብም በቀጥታ ተሳትፎው ያመጡት እየጠበቁት ያለ ለውጥ ነው። ኢህአዴግ ብቻ እየለወጠው ማለት ያስቸግራል። ነገር ግን ብዙ ሰዎች ልክ ሙሉ በሙሉ ስርዓት እንደጠፋ አስበው ሽግግር መንግስት የሚባል ነገር ተፈጥሮ እነሱ በተለያየ ስልጣን ቦታ ላይ እንደሚቀመጡ ያሰቡ፣ የተዘጋጁ ያ ያልሆነ ሲመስላቸው በሙሉ ለውጡ የከሰመ ይመስላቸው ሰዎች አሉ። ነገር ግን ከኢህአዴግ ውጭ የውጭ ልምድ ያላቸው ሰዎች፣ በሀገር ውስጥ የቆየ ደረጃ ልምድ ያላቸው ሰዎች፣ ምሁራን በብዙ መልኩ ሀሳብ ይሰጣሉ፣ ያማክራሉ፣ ይጽፋሉ። ያ ሁሉ እንደ ግብአት ተወስዶ ስራ የሚሰራውና የኢህአዴግ ብቻ ነው የሚያስብል አይደለም። በራችን ዘግተን የምንሰራው ሳይሆን ብዙ ነገራችንም ለህዝብ እየገለጥን ከህዝብ ግብአት እየወሰድን የምንሰራው ስለሆነ የተሳትፎ ልኩ ማደግ አለበት። ብዙዎች ተሳትፈው ኦውን የሚያደርጉት ለውጥ መሆን አለበት የሚለው ትክክል ቢሆንም ግን የኢህአዴግ ብቻ የሚያስብል ደግሞ አይደለም። የሀያ ሰባቱን ዓመት አሉታዊ ገጽታዎች የሚያስታውሱ ሰዎች አሁንም አንዳንድ ጥርጣሬዎች እንዳላቸው ይናገራሉ። ኢህአዴግ የአራት ድርጅቶች ግንባር ቢሆንም በተለይ ባለፉት ሀያ ሰባት ዓመታት የኃይል ሚዛኑ ወደ ህወሓት ያጋደለ እንደነበር የበርካታ ተንታኞች እምነት ነው። ዛሬስ ተረኛ አለ ወይ ብለው የሚጠይቁ ሰዎች አሉ። ክቡር ጠቅላይ ሚኒስትር ኢትዮጵያዊ እባብ ያየ በለጥ በለየ ስለሚል ትናንት የነበረን ልምምድ ሙሉ በሙሉ አጥፍቶ አዲስ ማንነት መፍጠር ስለማይቻል ጥርጣሬውም በዛ አይን ማየት ጥሩ ነው፣ ግን ለውጡ አንዱ በአጽንኦት የሚቀረ ነው ተረኛነት ነው። የተረኛነት ስሜት ዘላቂ ድል አያመጣም፣ ሀገራዊ ድል አያመጣም። የሆነ ግሩፕ ለተወሰነ ጊዜ ያሸነፈ ቢመስለው፣ የተሸነፉ ቢመስላቸው ሀይሎች እስካሉ ድረስ ዘላቂ ድል ስለማይሆን፣ ለዚህ ነው መደመር የምንለው፣ ለዚህ ነው ይቅርታ የምንለው፣ ለዚህ ነው ፍቅር የምንለውና አስተሳሰቡም ተግባሩም የለም። ካለም ድሉና ለውጡ ዘላቂ መሆን አይችልም። አልባልታዎች ሊሰሙ ይችላሉ። ግን በእርግጠኝነት መናገር የምንፈልገው እንደዛ አይነት ፕራክቲካል የሆነ ስራ እና ልምምድ አሁን ባለው ሁኔታ የለም። የፌዴሬሽን የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክክር መድረክ ትናንት በመቀለይ ትግራይ ተካሂዷል። በውይይቱ መድረክ መክፈቻ ላይ የተገኙት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ቀጣዩ ምርጫ በጊዜውና በህገ መንግስቱ መሰረት መክውን አለበት ብለዋል። አለም ፍሳ ቀጣዩን ዘገባ ልክውልናል። የፌዴራል የክልልና የከተማ አስተዳደር ምክር ቤቶች በመቀለ ከተማ የጋራ ምክክር መድረክ አካሂደዋል። በመቀለ በተካሄደው የፌዴራል የክልልና የከተማ አስተዳደር የጋራ ምክር መድረክ መክፈቻ ስነ ስርዓት የተገኙት የትግራይ ክልል መስተዳደር ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል በሀገራችን ወሳኝ ጉዳይ የሆነው ምርጫ በኃላፊነት መንፈስ በአግባቡና በህገ መንግስት መሰረት ካልተካሄደ አገሪቱን መበታተን መወሰኑን ታውቆ ሁሉም ምርጫው በጊዜው ውጤታማ ሆኖ እንዲጠናቀቅ የበኩላችሁ ድርሻ ወሳኝ ነው ብለዋል። ለሁለት ቀናት የተካሄደው የጋራ ምክር መድረክ በአዋሳ ከተማ የተካሄደ የጋራ ምክር መድረክ ሰነድ መገምገም ችላል። ደብረጽዮን ገብረ ሚካኤል ባሰሙት የሰርግ መክፈቻ ንግግር የፌዴራል ስርዓት በሀገሪቱ በሁለት አስርተ ዓመታት በዓለም የተመሰከረለት ልማት አስመዝግበዋል ካሉ በኋላ ለሀገራችን ሁሉና ወሳኝ ጉዳይ የሆነው ምርጫ በኃላፊነት መንፈስ በአግባቡና በሕገ መንግስት መሰረት ካልተካሄደ ሀገሪቱ እንድትበተን መወሰን መሆኑ ታውቆ ሁሉም ምርጫው በጊዜው ውጤታማ ሆኖ እንዲጠናቀቅ የበኩላቸው ድርሻ ወሳኝ ነው። የፌዴራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ግንቦት 16ና 17 2011 ዓ ም ለሁለት ቀናት ነው የተካሄደው። በማጠቃለያው ስለ ፌዴራል ስርዓት አስፈላጊነት አስመልክተው አስተያየት የሰጡ የሕዝብ ተወካዮች አፈ ጉባኤ አቶ ታደሰ ጫፎ ናቸው። ፌዴራሊዝም በሀገራችን በጣም አስፈላጊ ነው። በእኛ አገር ተጨባጭ ሁኔታ እና እንደኛ ያሉ አገሮችም ይህን በማድረግ ችግራቸውን ፈ በርካታ የልማት ስራዎችን መስራት ችለናል። በዚህ መንገድ ሄደን ማለት ነው። አሁን የሚነሱ ጉዳዮችን ደግሞ ቁጭልን በሜሪቱ መነጋገር እንችላል። እንግዲህ አሁን ዋናው ፌዴራሊዝም ለዚህ አገር ያስፈልጋል አያስፈልግም በሚለው ላይ አይደለም ዋናው ጥያቄ። የተረዳሁት ብዙ ፖለቲካዊ ውይይቶች ላይ ከሚነሱ ነገሮች ስናይ በአንድ በኩል አሁን የምንከተለው ብሄርን በዋናነት ህገ መንግስቱ ላይ በደንብ ተቀምጠዋል። በነገራችን ላይ ቋንቋን፣ ስነልቦናን፣ ባህልን፣ መልክአ ምድራዊ አቀማመጥን በህገ መንግስቱ ላይ ሁሉን ነገር ያካተተ ነው። አንዱ ይሄ ነው። ሁለተኛው አይ ይሄ መሆን የለበትም መልክዓ ምድራዊ አቀማመጥ ታሳቢ ተደርጎ መሆን አለበት። ጉዳዮች እንደዚህ ናቸው። ስለዚህ በዚህ ላይ ቁጭ ብሎ በደንብ መነጋገር ያስፈልጋል። እንዴት መነሻ ላይ ቅድም ሳነሳ ምንድን ነው ያልኩት? በእኛ ሀገር የሚነሱ ፖለቲካዊ ጥያቄዎችን ማዕከል አድርገን ቁጭ ብለን መነጋገር እንችላል። ስንነጋገር ይሄ ነው ትክክሉ ይሄ ነው ትክክል ያደለው በሚል አሳማኝ ምክንያት በማቅረብ ኢትዮጵያውያን መተማመን እንችላለን። የፌዴራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ከተገኙት ከቤንሻንጉል ክልል የመጡት አቶ ጌተነ ሲዳሞ ፌዴራሊዝምን አስመልክተው እንዲህ ብለዋል። የሚጠቅመው ፌዴራሊዝም የካናዳ ብንወዝድ ሌሎች እንደምታውቀው ከ20 በላይ ከ28 በላይ 40 አካባቢ ሌሎች ፌዴራሊዝም የሚከተሉ ሀገሮች ተጠቃሚ የሆነ ሀገሮች አይት አለ። ስለዚህ እንደ ኢትዮጵያም እስካሁን የመጣንበት በዚህ 27፣ 28 ዓመታት በዚህ ስራ ስለሆነ አሁንም ለቀጣይ ትውልድ እኛም ብናልፍም እራሱ ለዚች ሀገር የሚጠቅመው ፌዴራሊዝም ስርዓት በአገሪቱ ያለው ሁኔታ ፌዴራል ስርዓት ያስፈልጋታል። ትናንትም ዛሬም ነገ ለሀገራችን የፌዴራል ስርዓት አስፈላጊ ነው ያሉት ደግሞ ከጋምቤላ ክልል አቶ ላክ ላክቤክ ናቸው። በሀገሪቱ ያለው ሁኔታ ፌዴራሊዝም ስርዓት ያስፈልጋታል። ለነገውም ያስፈልጋል። ትላንትናም ሲያስፈልገን ነበረ፣ አሁን ደግሞ ያስፈልገናል። ስለዚህ ለሚቀጥለውም ያስፈልጋል። በምክክር መድረኩ የተገኙት የፌዴሬሽን አፈ ጉባኤ ወይዘሮ ከሪያ ኢብራሂም መዝጊያ ንግግር ባሰሙት ወቅት ህገ መንግስቱና ፌዴራል ስርዓቱን ወደ አደጋ የወደቀበት ዋና ምክንያት የፌዴሬሽን ተቋም ምክንያት አይደለም ብለዋል። ህገ መንግስቱና ፌዴራል ስርዓቱን ወደ አደጋ የወደቀበት ዋናው ምክንያት የፌዴሬሽን ተቋም ምክንያት አይደለም። ዋናው ምክንያት የፖለቲካ ብልሽት ነው። አሁንም መስተካከል ያለበት ፖለቲካ ነው መስተካከል ያለበት። የፌዴራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ጋሜ ግንቦት አስራ ሰባት ሁለት ሺህ አስራ አንድ ዓመተ ምሕረት ተጠናቀዋል። ለድምፅ አሜሪካ ሬዲዮ አለምፍታ ከመቀለ የኢትዮጵያ ምርጫ ቦርድ ቀጣዩ ሀገራዊ ምርጫ በተገቢው ሁኔታ እንዲጠናቀቅ ይደግፈኛል ያለውን የበጀት ጥያቄ ለተወካዮች ምክር ቤት ማቅረቡ ተሰምተዋል። አራት ቢሊየን ብር ነው ቦርዱ እንዲፈቀድለት የጠየቀው። በቀጣዩ የመለስካቸው አምሀ ዘገባ ቦርዱ ይህንን ከፍተኛ መጠን ያለው በጀት ለመጠየቅ ለምን ፈለገ የሚለውን የቦርዱ ሊቀመንበር ወይዘሪት ብርቱካን ሚደቅሳ ይመልሳሉ። በጀቱን ከፍ ያደረገው አንደኛ የምርጫ አስፈጻሚዎች ምልመላ ከዚህ ቀደም የነበረውን እንዳለ ለመቀየር ወስነናል እና ለምንድን ነው? ያ የምርጫ አስፈጻሚዎች በየምርጫ ጣቢያው መጥተው የሚያስፈጽሙ፣ አሁን በመጨረሻው ምርጫ እንኳን ወደ 250 ሺህ ሰው ነው የተሳተፈው። ምርጫን ለማስፈጸም ማለት ነው። እና እነዚህ ሰዎች የሚመጡት ቀጥታ ከመንግስት ስራ ላይ ነው ተመልምለው የሚመጡት። እንግዲህ አለመታደል ሆኖ የመንግስት መዋቅርና የፓርቲ መዋቅር አንድ ላይ ተዋህዶ የነበረበት ስርዓት ውስጥ እንደነበረ ሁላችን እናውቃለን። ከዛ የተነሳ ሲደረጉ የነበሩ ምርጭ ምርጫዎች ላይ ከፍተኛ የታማኒነት ጉድለት ነበረው ማለት ነው። ስለዚህ ያንን እንዳለ መቀየር እንዳለብን አምነን ስለሆነም፣ ይላሉ ወይዘሪት ብርቱካን። ቀደም ሲል ከመንግስት መስሪያ ቤቶች ለምርጫ አስፈጻሚነት ለሚደለደሉት ሰዎች የሚሰጠው አበልም ሆነ ድጎማ በእጅጉ አነስተኛ ነበረ። ቦርዱ አሁን ሊከተለው የወሰነው መንገድ ግን የተለየ ነው። አሁን ግን እነዚያን አስፈጻሚዎች በችሎታቸው፣ በአካባቢያቸው ባለው የህዝብ ተቀባይነት፣ ምርጫን በማስፈጸም ባላቸው ብቃት ከዚህ ውጭ ካለ የህብረተሰብ ክፍል በግልጽ ለመመልመል ፈልገናል። ስለዚህ ያን ምልመላ በምናደርግበት ጊዜ አሳታፊ መሆኑ በግልጽ ሆነው በተቀመጡ በመልሚያ መስፈርቶች መፈጸሙ እንደተጠበቀ ሆኖ ምርጫን ለሚያስፈጽሙበት ጊዜ ራሳቸውን የሚያቆዩበት ለሆቴል የሚከፍሉ ሊሆን ይችላል እንዳስፈላጊነቱ የአበል ክፍያም ነው። በጣም መጠነኛ ነው፣ ግን ቁጥራቸው በጣም ሰፊ ስለሆነ በጀታችንን በከፍተኛ ሁኔታ ከፍ አድርጎታል። እና ግን ይሄ አጠቃላይ የምርጫ ተአማኒነትና ወይም ታማኒ አለመሆን ወይም ትክክለኛ እውነተኛ ምርጫ መሆኑን አለመሆን በአጠቃላይ በዋናነት የሚወሰነው የምርጫ ጣቢያዎች ላይ ስለሆነ ያንን መለወጥ እጅግ አስፈላጊ በመሆኑ ከፍ ያለ ገንዘብም ቢሆን ለመጠየቅ ወስነናል። በዚህ ሀገር ላይ እስከዛሬ የተካሄዱትን ምርጫዎች ታማኝነት፣ ተቀባይነት የሚያሳጣው ትልቁ ነገር ገዢ መንግስት ወይም አስተዳዳሪው በስልጣን ላይ ያለው መንግስትና ይህ ምርጫ ቦርድ በጥብቅ የተሳሰሩና እንደውም አንዱ እጅ እንደሆነ ስለሚታወቅና ስለሚገመትም ጭምር ነው። በዚያ ምክንያት ነው ተአማኒነት የሚያጠው ምርጫው ሁል ጊዜም ቢሆን ብዙ ጊዜ። በአሁኑ ጊዜ ይህንን ወሳኝ የሆነ የአወቃቀር ጉዳይ በትክክል ህዝብ ይቀበለው የሚችለው ተብሎ የሚታይ ነገር አለ። በአወቃቀሩ ረገድ አሁንም እኛ አይ እመኑን እኛ ልዩነን ብለን ማለት አይደለም የምንፈልገው የምናደርጋቸው ነገሮች ለማንም የማያዳላ ለዚህ ለዚህ የማይን የህዝቡም በቀጥታ ውሳኔዎቻችንን አፈጻጸሞቻችንን በትክክል ማየት መረዳት የሚችልበት መረጃ ማግኘት የሚችልበት ሚዲያዎችም እንደዛ የሲቪል ማህበረሰብም እንደዛ እና ትክክለኛ ሚዛናዊ የሆነ አሰራር እንደምንተገብር ማንም ታዛቢ መጥቶ መረዳት የሚችልበት ሁኔታ እንፈጥራለን። ቅድም ያልኳቸው ማሻሻያዎችም ዓላማቸውም ግባቸውም ይሄ ነው እና በትክክለኛ የሚዛን አይነታችንን ለመረዳት ፈልጎ ለሚመለከት ለሚጠይቅ ወገን ሁላ ገለልተኝነታችን ግልጽ ሆኖ ይገኛል ብዬ ነው ማምና አሰራራችንም እንደዛ ሆኖ ነው የሚቀጥለው። ለበጀቱ ከፍ ማለት ሌሎች ምክንያቶች እንዳሉም ወይዘሪት ብርቱካን ዘርዝረዋል። ከእነዚህም መካከል የምርጫ ኮረጆዎችን በግልጽ በሚያሳዩ ሳጥኖች መቀየር፣ በአንድ የምርጫ ጣቢያ ሁለት ሳጥኖችን ማስቀመጥ እያንዳንዱ ድምፅ የመስጫ ወረቀት የደህንነት መለያ ቁጥርና የተወዳዳሪ ምስልን የያዘ በሌላ አካል ሊዘጋጅ እንደማይችል ሆኖ መታተሙና የመሳሰሉት ታሳቢዎች ከስሌት እንደገቡ ሊቀመንበሯ አስረድተዋል። ከዚህ በጀት ውስጥ ቦርዱ ከተለያዩ ዓለም አቀፍ አጋር አገሮች ወደ 900 ሚሊዮን ብር ግምት ያለው እገዛ ለማሰባሰብ አቅዷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

Oh, yeah, Uğur እያዳመጣችሁ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ሙዚቃውን ወደ ኋላ እንመለስበታለን። አሁን ግን ወደ ደብረ ማርቆስ እናቅና። በደብረ ማርቆስ ዩኒቨርሲቲ ውስጥ ከሰሞኑ በተፈጠረ ግጭት የአንድ ተማሪ ሕይወት መቀጠፉ መሰማቱ ይታወሳል። በአሁኑ ጊዜስ ዩኒቨርስቲው በምን ሁኔታ ላይ ይገኛል? የአስቴር ምስጋናው ቀጣይ ዘገባ ይነግረናል። ስሜ እንዲጠቀስ አልፈልግም ያለውና የአራተኛ ዓመት የደብረ ማርቆስ ዩኒቨርሲቲ ተማሪ እንደተናገረው ከግማሽ በላይ የምንሆነው ተማሪዎች በአሁኑ ሰዓት ግቢ ውስጥ አለን። ቀሪዎቹ በከተማው ውስጥ ያሉ ሲሆን ጥቂት የትግራይ ተወላጆች ብቻ ናቸው ግቢውን ጥለው ወደ አዲስ አበባ እየሄዱ ያሉት ይላል። ከግቢ ወጡት የትግራይ ልጆች ናቸው። ግማሹ ከግቢ ወደናል እያለ እኛ ትግት ልጆችን የወጡት እንጂ ሁሉም ማለት ነው። ትግት ልጆችን አወጡ። ግማሹ ከግማሽ በላይ ተማሪ ግል ውስጥ ነው እና ትግት ተማሪ ደግሞ ከተማ ውስጥ ነው ያለች አካባቢውን ለቀው ይሄዱዋሉ። በብዛት ወጪ የተባሉት የትግራይ ልጆች ናቸው። ከትግራይ ተወላጆች ውጭ ከሌሎች አካባቢ የመጡ ተማሪዎች አሉ ግቢ ውስጥ። የሁለተኛ ዓመት ተማሪ የሆነው ግርማ የደረሰ ደግሞ ከግቢ የወጣ ነው። ውጡ ተብለን ሳይሆን ስለፈራን ነው፣ ግቢውን ጥለን አዲስ አበባ እየሄድን ያለ ነው ይላል። ከግቢ የወጣችሁ ስለምንድን ነው? ውጡ ተብላችሁ ነው? ስለፈራ ነው። ምን ያህል ትሆናላችሁ? የደብረ ማርቆስ ዩኒቨርሲቲ የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደሳለው ጌትነት እንደሚናገሩት ጥቂት ተማሪዎች ናቸው ግቢውን ጥለው ወደ አዲስ አበባ የሄዱት። ከእነርሱ ጋር ለመወያየትም ከሀገር ሽማግሌዎች፣ ከአካባቢ ነዋሪዎች እንዲሁም ከዩኒቨርሲቲ ማህበረሰብ የተውጣጣ ቡድን ተቋቁሞ ወደ አዲስ አበባ እየሄድን ነው ብለዋል። አይ ሁሉም አይደለም። በጣም ትንሽ ተማሪዎች ዛሬ ግቢውን ለቀው ወደ አዲስ አበባ ሄደዋል እና እዛ ትምህርት ከፍተኛ ትምህርት ሚኒስቴር ጋር እነሱን አነጋግሮ የሚያመጣ አንድ ቡድን እየሄደ ነው። ኮሚቴ ተቋቁሞ ነው ማለት ነው የሄደ። ጥያቄ የያዘ ቡድን ነው ማለት ነው የሄደው። እርግጠኛ አይደለሁም አስቴር ግን እንደሚመስለኝ ተማሪዎች እንወክራለን የሚል አካል የሄደ ይመስለኛል። የተወሰኑ የትግራይ ልጆች ሄደዋል ነው ያሉን። ያንን ለማነጋገር ደግሞ ወደዛ አንድ የልዑክ ቡድን እየሄደ ነው። ይህንን ሊያናግራቸው ማለት ነው። አንድ ቲም ተዋቅሮ የአገር ሽማግሌዎች፣ የሃይማኖት አባቶች እና የዩኒቨርሲቲ አመራሮች ያሉበት ቡድን ሊያናግራቸው እየሄደ ነው። እንግዲህ ተወክለው ነው የሄዱ ወይስ በኢንተረስት የወጡ ናቸው እነዛ የሚሉትን ነገሮች ወደዛ እየሄድኩኝ ስለሆነ ነገ ብትደውይልኝ የበለጠ አብራራልሻለሁ። እኔም እየሄድኩ ስለሆነ እንደማን እንደሆነ። ምክንያቱም ትናንትና ስምምነት ላይ ከተደረሰ በኋላ ከአዳራሽም ወጥተው ምግብ በልተው ወደ ዶርማቸው ገብቶ ነው ያዳሩ። በጣም በሰላም ነው የታደረው። ከዛ በኋላ ለምን እንደወጡም መረጃ የለኝም፣ ለምን እንደሄዱ ማጠቅም። ሰኞ ዕለት በነበራችሁ ውይይት ላይ ግን የደረሳችሁበት ድምዳሜ ምንድን ነበር? የአካባቢው እና የከተማ አስተዳደሩ የጸጥታ ኃይሎች ሚሊሻዎችን ጨምረው ከግቢ ውጭ ያለውን ኢንቫይሮመንት እንዲቆጣጠሩ ምክንያቱም ችግር ተፈጥሮ ወይ ወደ ውጭ ነው የሚሮጡት ወይ ደግሞ ችግር ፈጣሪዎች ከውጭ ይምጡ አይምጡ ገና እርግጠኛ መሆን ስላልተቻለ ያንን ለመከላከል የውስጡንም የውጭንም ጥበቃ ማጠናከር ላይ ነው ዩኒቨርሲቲ ትኩረት አድርጎ እየሰራ ያለው። በዩኒቨርሲቲ ውስጥ ጥቃት ነው የተፈጸመብን ብለውኝ ነበር እርስዎ። ከፖሊስ ደግሞ ያገኘሁት መረጃ በተማሪዎች መካከል የተፈጠረ ግጭት ነው እንጂ ጥቃት አይደለም የሚል መረጃ ነው የሰጡኝ። እኛ በአጠቃላይ እንዳየ ነው ከሆነ የትኛውንም ብሔር የትኛውንም ቡድን ከግምት ውስጥ ያላስገባ ተማሪዎቻችን፣ በተለይ ደግሞ የተማሪ ህብረት ውስጥ በጣም ተልካት የሚሳተፉ ተማሪዎቻችን ላይ የተቃጣ ጥቃት ነው። ምክንያቱም በተማሪዎች ህብረት ውስጥ የሚሰሩ ሰዎች ላይ ነው የአካል ጉዳትም እንደገና ደግሞ ግድያም የተፈጸመው። ስለዚህ ይህንን ጥቃት ነው እንጂ የምንለው በምንም ተምር ግጭት አንለው። የምስራቅ ጎጃም ዞን ፖሊስ መምሪያ የህዝብ ግንኙነት ኃላፊ ኢንስፔክተር ጎበዜ ርሰው በበኩላቸው ዛሬ በግቢው ሙሉ ለሙሉ ትምህርት መቋረጡን ተናግረዋል። አካባቢው ግን ፍጹም ሰላም እንደሆነ ጨምረው ገልጸዋል። አሁን ለጊዜው የመማር ማስተማር ሂደት ተቋርጧል። ትምህርት ቤት አልተጀመረም። ውይይት ላይ ነው ያለው የዩኒቨርሲቲው አመራሮችና ሌሎች የሶፍት አካላት ለዛሬው ዕለት የመማር ማስተማሩ ሂደት እንደተቋረጠ ነው ያለ። ተቋረጠ የምንለው ፈኞለትና ዛሬም ነው ትናንትናም። ያው እንደሚታወቀው ግንቦት ሃያ ነው የመንግስት ተቋማት ልቅ ስለነበሩ ምርመራው እየተጣራ ነው ያለ። ያው እንደሚታወቀው አሁን ሶስት አራት ቀን ነው ገና ድርጅቱ ከተፈጸመ ፖሊስ ምርመራውን እያጣራ ነው ያለ። የምርመራ ውጤቱ መጨረሻ ላይ የሚታወቅ ነው የሚሆነው። ተጎድተው ሆስፒታል ስለገቡ ተማሪዎች ፖሊስም ሆነ የዩኒቨርሲቲ የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር የሰጡት አስተያየት ቢኖር በመልካም ጤንነት ላይ እንደሚገኙ ነው። ይህ በእንዲህ እንዳለ የትግራይ ብሔራዊ ክልላዊ መንግስት የሀዘን መግለጫ አውጥቷል። መግለጫው በደብረ ማርቆስ ዩኒቨርሲቲ ተማሪ የነበረው ወጣት ሳረ አብርሃ እልፈተ ሕይወት የትግራይ ብሔራዊ ክልላዊ መንግስት የተሰማውን ጥልቅ ሐዘን እየገለጸ ጉዳዩን በአጽንኦት እየተከታተለ የሚገኝ ሲሆን ወንጀለኞች ወደ ህግ እንዲቀርቡና አስፈላጊውን ፍርድ እንዲያገኙ ከሚመለከተው አካል ጋር ሆኖ እንደሚሰራ ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምፅ ምህንድስናው ሞክቢሊያ ቢሮ አብረናችሁ ነበርን። የሰላም መሸት ይሆንላችሁ። ደህና ዋሉ። i